ለሞሮኮ ንጉስ መሐመድ አምስተኛ ይህ የበጋ ወቅት በታሪክ ትልቅ ስፍራ የሚሰጠው ሊሆን ይችላል። ለአምስት አስርት ዓመታት ከሞሮኮ በስተ ደቡብ የምትገኘው የምዕራብ ሰሃራ ግዛት አሁን ሊያበቃ የሚችል የግጭት ማዕከል ሆና ቆይታለች። በፎስፌት የበለጸገችውና ከአትላንቲክ ውቅያኖስ ዳርቻ የምትገኘው ግዛት 160 ሺህ ገደማ የሰሐራዊ ሰዎች መኖሪያ ናት። ከግዛቲቱ ስፔን በጎርጎሪዮሱ 1975 ለቃ ከወጣች ወዲህ የሰሐራዊ ሰዎች ሉዓላዊ ሀገር ለመመስረት ግፊት ሲያደርጉ ቆይተዋል። የሰሐራዊ ሰዎች በአልጄሪያ በሚደገፈው ፖሊሳሪዮ ግንባር ይወከላሉ። የራባት መንግስት ግን ግዛቲቱ የሞሮኮ አካል ነች የሚል አቋም አለው። በዚህ ምክንያት በተፈጠረ የረዥም ጊዜ ውዝግብ ሞሮኮና አልጄሪያ በተደጋጋሚ ተጋጭተዋል። ሁለቱ አገሮች ግንኙነታቸውን ከአራት ዓመታት ገደማ በፊት አቋርጠዋል። አልጄሪያ የፖሊሳሪዮ ግንባርን ትደግፍ እንጂ ግዛቲቱን የመቆጣጠር ፍላጎት የላትም። ባለፉት ዓመታት ሞሮኮ በግዛቲቱ ላይ የምታነሳው የይገባኛል ጥያቄ ድጋፍ እያገኘ ሄዷል። በአሁኑ በጋ ደግሞ ፈረንሳይ በጉዳዩ ላይ ስትከተል የቆየችውን ዲፕሎማሲያዊ አቋም ቀይራለች። የ61 ዓመቱ ንጉሥ መሐመድ አምስተኛ ሥልጣን የያዙበት 25ኛ ዓመት ሲከበር ከፕሬዝዳንት ኤማኑኤል ማክሮ የተቀበሉት የእንኳን ደስ ያለው ደብዳቤ ሞሮኮ ለምዕራብ ሰሃራ ግዛት ያላትን እቅድ ፈረንሳይ እንደምትደግፍ አብስሯቸዋል። የራባት መንግስት በጎርጎሬዮሱ 2007 ያቀረበው ይህ ምክረ ሀሳብ በግዛቲቱ ራስ ገዝ የፖለቲካ ተቋማት ማቋቋም፣ በአትላንቲክ ውቅያኖስ ዳርቻ ወደብ መገንባትን ጨምሮ ኢኮኖሚያዊ እድገትን ማፋጠንን የሚያካትት ነው። ነገር ግን ሞሮኮ የውጭ ጉዳይ፣ የመከላከያና የመገበያያ ገንዘብን ትቆጣጠራለች መቀመጫውን በዋሽንግተን ዲሲ ያደረገው የአትላንቲክ ካውንስል ተመራማሪ ሳራ ዛይሚ የፈረንሳይ ውሳኔ የሚያስከትለው ለውጥ ቀላል እንደማይሆን ለዶቸቨለ ተናግረዋል። ፈረንሳይና ስፔን የቀድሞ ቅኝ ገዢዎች በመሆናቸው የምዕራብ ሳህራን ግጭት ሊፈታ የሚችል እጅግ በጣም ትምህርታዊ የሆነ ውሳኔ ነው። ይሁን እንጂ ከቀዝቃዛው ጦርነት ድንበሮች ጀርባ የተደረገው የአሰላለፍ ለውጥ በመስከረም ፕሬዝደንታዊ ምርጫ የሚጠብቀው የአልጄሪያ መንግስት የአጸፋ እርምጃ እንዲወስድ አስገድዶ ቀጠናውን ሊያተራምስ ይችላል። ይህ አልጄሪያን ወደ ሩሲያና ኢራን ጥምረት እቅፍ ሊገፋ፣ ወደ አውሮፓ የሚፈሰው ጋዝ ላይም ተጽዕኖ ሊያሳድር ይችላል። በአሜሪካ የሰላም ኢንስቲትዩት የሰሜን አፍሪካ መርሃግብር ዳይሬክተር ቶማስ ሂል በዚህ ወር በጻፉት የግል አስተያየት የምዕራብ ሰሐራ ግጭት አበቃ ብለዋል። ሂል የሰሐራዊ ሰዎች የነጻነት እንቅስቃሴ ያለው አማራጭ በሞሮኮ ስር የምዕራብ ሰሐራዊ ግዛት የሚኖራትን አንዳች ሉዓላዊ አስተዳደር መቀበል ብቻ ነው የሚል አቋም አላቸው። ምዕራብ ሰሐራዊ የሞሮኮ ግዛት ናት የሚል እውቅና በመስጠት ፈረንሳይ ብቸኛዋ ሀገር አይደለችም። ስፔን ከሁለት ዓመታት በፊት ቀደም ብላ ተመሳሳይ እርምጃ ወስዳለች። ፕሬዚደንት ዶናልድ ትራምፕ ስልጣን ላይ ሳሉ ሞሮኮ ከእስራኤል ጋር ዲፕሎማሲያዊ ግንኙነት ስትጀምር በልዋጩ አሜሪካ የራባትን ንጉሳዊ መንግስት የሚያረካ አቋም ወስዳለች። የመካከለኛው ምስራቅ፣ በርካታ የአፍሪካ እና የላቲን አሜሪካ ሀገራትም ምዕራብ ሰሃራ የሞሮኮ አካል ናት ብለው እውቅና ሰጥተዋል። የዛኑ ያክል ግን በርካታ ሀገራት የፖሊሳሪዮ ግንባርና የሰሃራዊ ሰዎች ለነጻነት ለሚያደርጉት ትግል ድጋፍ ይሰጣሉ። ይሁንና ይሄኛው ድጋፍ እየተቀዛቀዘ ነው። የተባበሩት መንግስታት ለሞሮኮም ሆነ ለፖሊሳሪዮ ግንባር አቋሞች እውቅና አይሰጥም። ድርጅቱ የሰሃራዊ ሰዎችን ዕጣ ፈንታ ለመወሰን በተባበሩት መንግስታት የሚመራ ህዝበ ውሳኔ እንዲካሄድ ይደግፋል። ስፔንና ፈረንሳይ አቋማቸውን ቢቀይሩም በርካታ የአውሮፓ ሀገራትም ጉዳዩ በህዝበ ውሳኔ እንዲቋጭ ይሻሉ። መቀመጫውን በለንደን ያደረገው አዙር ስትራቴጂ የጂኦ ፖለቲካና ደህንነት ጉዳዮች ዳይሬክተር አሊስ ጋወር ለአመታት ገለልተኛ የነበረችው ፈረንሳይ አቋሟን የቀየረችው የምዕራብ ሰሃራን ውዝግብ ለመፍታት ካላት ቁርጠኝነት እንዳልሆነ ያስረዳሉ። ምዕራብ ሰሃራ ወደ አውሮፓ ለመሻገር የሚፈልጉ ስደተኞች ዋነኛ መነሻ መሆን በመጀመሯ ንጉስ መሐመድ አምስተኛ ቁጥጥር እንዲያደርጉ ፈረንሳይ ትሻለች። ከዚህ በተጨማሪ ፈረንሳይ በጦርነት የተዘፈቁት ሊቢያ እና ሱዳን በሚገኙበት ቀጠና የኃይል ክፍተት እንዲፈጠር አትሻም። የፈረንሳይ እውቅና በተጨባጭ የሚኖረው ተጽዕኖ የተወሰነ ነው። የምዕራብ ሰሃራ ግዛት ሰዎች የራሳቸው ሉዓላዊ ስልጣን እንዳላቸው የሚያረጋግጠው የዓለም አቀፍ ሕግ ውሳኔ እንኳን የሰሃራዊ ሰዎች ነፃነታቸውን ለማረጋገጥ የሚያደርጉትን ግፊት ወደፊት አላራመደም። የተባበሩት መንግስታት እቅድ መዘግየት በተግባር የሚኖረው ለውጥ ትንሽ እንዲሆን አድርጎታል። የሳህራዊ ሰዎች አሁንም ነፃ ለመውጣት ግፊት እያደረጉ ነው። ዓለም አቀፉ ማህበረሰብ ምንም አይነት አቋም ቢከተል፣ ይህ ይቀጥላል። አልጄሪያዊው የፖለቲካ ተንታኝ ዘይነ ላብዲን ጊቡሊ የፖሊሳሪዮ ግንባር ከረር ያለ አቋም ሊከተል እንደሚችል ስጋት አላቸው። ጉዳዩን የሚያወሳስበው ዘይነ ላብዲን እንደሚሉት ከአልጄሪያ አቋም ጋር በጥብቅ የተቆራኘ መሆኑ ጭምር ነው። የፖሊሳሪዮ ግንባር አማራጮች እየተወሰኑ በመሄዳቸው የማይመጣ ዲፕሎማሲያዊ መፍትሄ ከመጠበቅ ይልቅ ወታደራዊ ዘመቻውን ማጠናከር ተገቢና የበለጠ ጠቃሚ ነው ብሎ የሚወስንበት ወቅት ላይ መድረሳችን በጣም ግልጽ ነው። አንዳንዶቹ ጉዳዮች አልጄሪያ በቀጠናው ካላት ጂኦፖለቲካዊ ጥቅም ጋር የተሳሰሩ ናቸው። አንዳንዶቹ እንዲያውም ከአልጄሪያ ብሔራዊ ደህንነት ጋር የተገናኙ ጭምር ናቸው። ሳራዊ የዜና አገልግሎት እንደዘገበው የፖሊሳሪዮ ግንባር በሞሮኮ በኃይል የተያዘው የምዕራብ ሰሃራን ሁኔታ መፍታት የሰሃራዊ ሰዎችን የራስን ዕድል በራስ የመወሰን መብት የሚያረጋግጡ የዓለም አቀፍ ሕጋዊ ውሳኔዎች ጥብቅ ትግበራ እንደሚፈልግ አረጋግጧል። ላለፉት 50 ዓመታት በአልጄሪያ መጠለያ ካምፖች የሚኖሩ 173ሺህ ገደማ የሰሐራዊ ሰዎች ራስ ገዝ ግዛት መመስረት እንደ አማራጭ አስባሉ። አልጄሪያ በበኩሏ ዲፕሎማሲያዊ ጫናዋን አጠናክራለች። በፓሪስ የነበሩት የአልጄሪያ አምባሳደር ወደ ሀገራቸው እንዲመለሱ የታዘዙ ሲሆን ፈረንሳይ በግዳጅ እየጠረነፈች የምትመልሳቸውን አልጄሪያውያን ስደተኞችም አልቀበልም ብላለች። አልጄሪያዊው የፖለቲካ ተንታኝ ዘይነል አብዲን እንደሚሉት ይህ ፈረንሳይ ሞሮኮን በመደገፏ የተሰጠ የአጸፋ እርምጃ ነው።